You with SBS Radio Hagarinya Report. በሶማሌ ክልል የመፈንቅለ መንግስት ሙከራ ሳይሆን አንዳንድ አስጊ ነገሮች ተፈጥረው ነበረ። ይህንንም ተቆጣጥረነዋል ተብሏል። የሶማሌ ክልል ምክትል ፕሬዚዳንት ሙስጠፌ መሐመድን ከስልጣን ለማወረድ የተደረገ ሙከራ እንደሆነ ተደርጎ በተለያዩ መገናኛ ብዙሃን ሲዘገም የነበረው ዜናም ሀሰት ነው ብለዋል። ራሳቸው የሶማሌ ክልል ምክትል ፕሬዚዳንት ሙስጠፌ መሐመድ ትላንትና በሰጡት ጋዜጣዊ መግለጫ፣ እሳቸው እንዳሉት ከስልጣን ለማውረድ የተደረገ ሙከራ ሳይሆን በካቢኔው አባላት መካከል መካከል በተፈጠረ አለመግባባት የተከሰተ ግርግር ነው ብለዋል። የክልሉ ኮሚኒኬሽን ቢሮ ምክትል ኃላፊ አቶ አብዲ ኡመር ለአህዱ ሬዲዮ ጣቢያ እንደተናገሩት በተለያዩ ማህበራዊ ድረገጾች እየተሰራጨ እንዳለው የመፈንቅለ መንግስት ሙከራ ሳይሆን አንዳንድ አስጊ ነገሮች ተፈጥረው መቆጣጠር መቻሉን ተናግረው፣ በተነሳው ግርግር የተጠረጠሩ የደህንነትና የፕሮቶኮል ሹሙ በቁጥጥር ስር ውለው ጉዳዩ እየተጣራ ነው ብለዋል። በኢትዮጵያ የኮሮና ቫይረስ የተጠቁ ሰዎች ቁጥር ሀያ ዘጠኝ መድረሱ ተነገረ። ከነዚህ ሀያ ዘጠኝ የኮሮና ቫይረስ ተጠቂዎች መካከል ሶስቱ በሚገባ እያገገሙ መሆኑን የጤና ሚኒስትር አስታውቋል። ይህንን በተመለከተም የኢትዮጵያ መድኃኒት አቅርቦት ኤጀንሲ በቻይና መንግስት በእርዳታ የተሰጠውን የኮሮና ወረርሽኝ መከላከያ የሙቀት መለኪያ ወይም ኢንፈራሬድን ጨምሮ ሌሎች የህክምና ግባቶችን ማሰራጨት ጀምር ያሉ ብሏል። የህክምና ግባቶቹ ቫይረሱ ለመለየት የሚረዱ የሙቀት መጠን መለኪያ፣ የፊት መሸፈኛ ጨምብል፣ የፊት መሸፈኛ ፕላስቲክ፣ የህክምና ባለሙያዎች የሚለብሳቸው መከላከያ ልብሶች ናቸው ተብሏል። እነዚህ ለኮቪድ አስራ ዘጠኝ ኮሮና ቫይረስን ለመለየት እና ለመከላከል የሚውሉ የህክምና ግብአቶችን ክልሎችና የከተማ አስተዳደሮች ለቋቋማቸው የህክምና ለይቶ ማቆያ ተቋማት የማሰራጫቸው ሲሆን ይህንንም በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሰጠኝ ስርጭት ክፍፍል ምስር የማደርገው ነው ብሏል። ከዚሁ ጋር በተያያዘና ተመሳሳይ ርዕሰ ጉዳይ ጋር ስንሄድ የጠቅላይ ሚኒስትር አብይ አህመድ መንግስት ስልጣን ከያዘ ትናንትና ሁለተኛ ዓመቱን አክብሯል። የፊድ ጠቅላይ ሚኒስትር ዶክተር አብይ አህመድም ባስተላለፉት መልእክት ላይ ያልፋል አትጠራጠሩ፣ ይህንን ወቅት ሀገሬ ትሻገረዋለች ብሏል። ለውጡን አስመልክቶ ባወጡት ረዘም ያለ ሀተታ ጠቅላይ ሚኒስትር አብይ አህመድ ከጠቀሷቸው ነጥቦች መካከል የለውጡን ጉዞ ሁለተኛውን አመት የምናከብረው በአንድ በኩል ፈተናና ስጋት፣ በሌላ በኩል የተስፋ ውጋጋን ከፊታችን እየታየን ነው ብለዋል። ሀገራችን ባለፉት ሁለት አመታት በለውጥ ሂደት ያገኘቻቸውን ተስፋዎች ለማፍካት ያጋጠሟቸውን ሳንካዎች ደግሞ ለማስተካከል እየጣረች ባለችበት ወሳኝ ወቅት መላ አለምን በጥቂት ወራት ውስጥ በቁጥጥር ስር የዋለው የማይታየው ጠላት የኮሮና ቫይረስም በእኛ ሀገር አሻራውን አሳርፏል ብለዋል። በእስካሁኑ ጉዞ ሁለት መቶ የሚጠ ከህጉ ሀገራት ያዳረሰው ይህ ወረርሽኝ ወደ ሀገራችንም ገብቶ ሀያ ዘጠኝ ሰዎችን የቫይረሱ ተጠቂ አድርጓል። ነገ ምን ያህል ዜጎቻችንን እንደሚያጠቃ በእርግጠኝነት ባናውቅም ሁላችንም ተረባርበን በዝቅተኛ ጉዳት እንደምናስቆመው ግን ሙሉ እምነት አለን ብሏል። ሀገራችን በፈታኝ ሁኔታ ውስጥ ስታልፍ ይህ የመጀመሪያው አይደለም ያሉ ጠቅላይ ሚኒስትር አብይ አህመድ የመጨረሻም ላይ ሆን ይችላል ብሏል። በለውጡ ጉዞ የመጀመሪያው ምዕራፍ ወቅት በሶማሌ ክልል የተነሳውና በምሳሌም በጭካኔም እስከ አፍንጫው ታጥቆ የነበረውን ኃይል በስልጣን ጥምታውሮ አጎራባች ክልሎችን ሰላም ከማናጋት አንስቶ ክልሉን እስከ መገንጠል የተለጠጠ ፍላጎት የነበረው ሲሆን የለኮሰው ሰዓት የአፍሪካ ቀንድን እስከ መራበሽ ሊደርስ የሚችል ስጋት በብዙ ዘንድ መፍጠሩ አይካድም ብሏል። ያም ሆኖ የለውጡ ዓላማ ኢትዮጵያን በፍትህ የላቀች፣ በዲሞክራሲ የዳበረች፣ በሰብአዊ መብት ጥበቃ የተመሰገነች፣ በኢኮኖሚ የበለጸገች፣ በሰላምና በደህንነት የተረጋጋች ሀገር ማድረግ ነበርና ከፈተናው ጎን ለጎን በተከናወኑ የሪፎርም ተግባራት የመጥፎ አጋጣሚ አልፎ እዚህ ደርሰናል ብለውናል። የለውጡን ጉዞ ሁለተኛ ዓመት ስንዘክር ምን አይነት ኢትዮጵያንን ገንባ የሚለውን እያሰብን መሆን አለበት ያሉ ጠቅላይ ሚኒስትሩ ህብረ ብሔራዊ አንድነቷ የጠነከረ ሁለንተናዊ ብልጽግናን ያረጋገጠች እና ለዜጎቿ ምቹ የሆነች ለኢንቨስትመንት በተመራጭ የምስራቅ አፍሪካ የቢዝነስና የኢኮኖሚ ማዕከል የማድረግ ሪ በውስጣችን ልንሰንቅ ይገባል ብለዋል። ሰላምና ደህንነቷ የተረጋገጠ ኢኮኖሚያዊ እድገትን ከፍት ተጠቃሚነት ጋር ያገናዘበች በአፍሪካ ለቱሪስቶች ተመራጭ የሆኑ መዳረሻዎች አሏት መንፈሳዊ እና ዲሞክራሲያዊ ሀብቶቿን በሚገባ ማልማት የምትችልን ሀገር መገንባትን ታሳቢ ማድረግ ይጠበቅብናል ብለዋል ይቺ ብሩ ተስፋ የሰነቀች ሀገር ተሳግቶላት ለማየት ካለፉ ስህተቶቻችን እየተማርን ያሉንን ወረቶች ይዘን ከሚያራርቁን ይልቅ ለሚያቀራርቡ ነገሮች ትኩረት እየሰጠን ከትላንት ይልቅ ነገ ላይ እያተኮርን መጓዝ አለብን አለም ከነገ ጋር ለመወዳደር እየሮጠ ነው ተወዳድረን ማሸነፍ ከፈለግን መሮጥ ቀርቶ መራመድ መራመድ ቀርቶ መቆም መቆም ቀርቶ መተኛት ለእኛ ፍጹም አያዋጣም አይመጣንም ብለዋል። ያለችንን ጥቂት ጉልበት ይዘን ሽምጥ ለመፈትለክ መፍጨርጨር ነው ምርጫችን። ሙሉ ትኩረታችን ታላቁ ሀገራዊ ዓላማ ላይ አድርገን ከተጓዝን ከወጀቡ ባሻገር በስኬት እንሸለማለን ብለዋል። በመጨረሻም ቀጣዩ የለውጥ ዘመን ካሳለፍናቸው ሁለት የለውጥ ምዕራፎች የተሻለ እንደሚሆንም ተስፋ አድርጋለሁ ብሏል ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ላይ። ወደ ሌላ ዜና ስናመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ሥርዓተ ቅዳሴን ጨምሮ መንፈሳዊ አገልግሎትን በተወሰኑ ካህናት እንዲሰጥ ውሳኔ አስተላለፈች። ሲኖዶሱ ሰሞኑን በሰጠው መግለጫ አገልግሎቱን ከሚሰጡት የተወሰኑ ካህናት ውጪ ሌሎች አገልጋዮችና ምዕመናን በቤታቸው እንዲቆዩ መወሰኑን አስታውቋል። በአገልግሎት ላይ ያሉ አገልጋይ ካህናት ምክንያትም በቤተ ክርስቲያኑ ቅጥር ጊዜ እንዲወሰኑ ሆኖ አስፈላጊ ሰርክ ህብስት የምግብ አቅርቦት እንዲዘጋጅላቸውም ወስኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር በመላው ሀገረ ስብከት የሚገኙ መንፈሳዊ ኮሌጆች፣ የካህናት ማሰልጠኛዎች፣ ዘመናዊ ትምህርት ቤቶች አስፈላጊ ዝግጅት እንዲደረግላቸውና መሟላት የሚገባቸው ሁሉ ተሟልተው ለህሙማን ማቆያ እንዲሆኑ ለማድረግ ወረርሽኙ እስከሚያበቃ ድረስ አገልግሎት መስጫ እንዲሆኑ የሚመለከተው አካል ተረክቦ እንዲያስተዳግዶም ነው የወሰነው ቤተ ክርስቲያኗ ኮቪድ አስራ ዘጠኝ ስርጭትን ለመከላከል የሚደረገው ጥረትም የሶስት ሚሊዮን ብር ድጋፍ ማድረጓን ገልጻለች። በመግለጫውም ህብረተሰቡ በጤና ባለሙያዎች የሚሰጡ ምክር ሀሳቦችን እና መመሪያዎችን በአግባቡ እንዲተረጉምም ጥሪ አቅርባለች። ከዚህ ጋር በተያያዘ የእስልምና ጠቅላይ ምክር ቤት እንዳስተላለፈውም በመስጊዶች የሚከናወኑ ስግደቶችና ስነስርአቶች በመሰል ሁኔታ እንዲቋረጡና ሰው ምህመኑ በየቤቱ ሆኖ በሃይማኖታዊ ሥርዓቱን እንዲያከናውን ጥሪ ማቅረቧ የሚታወስ ነው። ኤስቢኤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ዋንት ቱ ሂር ሞር ስቶሪስ ላይክ ዚስ? ሊስን ኦን አፕል ፖድካስትስ፣ ጉግል ፖድካስትስ፣ ስፖቲፋይ፣ ኦር ዌረቨር ዩ ጌት ዮር ፖድካስትስ ፍሮም።